isa da america, <laughs> yeah. yeah, america the radio <laughs> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 16 2013 ዓ ም ዝግጅታችን ጀመረ። አቃቢ ህግ በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ በተዘረዘሩ በ62 ሰዎች ላይ ክስ መሰረተ። በትግራይ ክልል ባሉ ዩኒቨርስቲዎች የሚገኙ ወላጆች ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቀሱ። ለመድኃኒዓለም ልጆቻችን እንስቱን በችግር ያሳደግናቸው ልጆቻችን ልጆች ለማሳደግ ስንት መስዋዕት ከብለናል። አሁን ሁሉ ማን አቀረ? ልጆቹ እስክሪፕቶና ወረቀት ነው ይዘው የሄዱት እስክሪፕቶና ወረቀት እና መንግስት ሲወጣ ወታደሩን ሲያወጣ ልጆቻችን ማውጣት ሲገባው ብዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርዓቱ ነው የያዘው። ግን ለሚቀጥለው ነገር ምንድን ነው ዋስትና ያላቸው? እነዚህንና ሌሎች ዘገባዎችን ከዜናው በኋላ ታዳምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ያስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችው ቆንጅ ይታየ ነኝ። በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪዎች ወላጆች የተባበሩት መንግሥታት ድርጅትን ወቅሰዋል። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆች እና ሌሎች የቤተሰብ አባላት በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ መልሱልን ሲሉ ጠይቀዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የአፍሪካ ሀገሮች ለኮቪድ-19 ክትባት ዝግጅታቸውን እንዲያጠናክሩ የዓለም የጤና ድርጅት ጥሪ አቀረበ። ጥሪው የቀረበው በሚሊዮኖች የሚቆጠሩ ክትባቶች ወደ አህጉሪቱ የሚገቡ መሆኑን መሠረት በማድረግ እንደሆነ ተገልጿል። በሚቀጥሉት ሳምንታት ከዩናይትድ ስቴትስ እና ከአውሮፓ ቁጥሩ ወደ 60 ሚሊዮን የሚጠጋ ክትባት አፍሪካ እንደሚደርስ ተገልጿል። አፍሪካ ውስጥ ከ6 ነጥብ 2 ሚሊዮን በላይ ሰዎች ለኮሮና ቫይረስ እንደተጋለጡና ከ159ሺህ የሚበልጡ ደግሞ ለሕልፈት እንደተዳረጉ የዓለሙ የጤና ድርጅት አስታውቋል። ዝርዝሩን የያዘው ዘገባ በመጽሔት ክፍለ ጊዜ ይቀርባል። ኢትዮጵያ ውስጥ የኮቪድ-19 ክትባት የተከተቡ ሰዎች ቁጥር እስከ ትናንት 2 ሚሊዮን 155657 መድረሱን የጤና ሚኒስቴር የትናንት ዕለታዊ የወረርሽኙ ይዞታ ሰንጠረዥ ያመለክታል። በኮሮና ቫይረስ የተያዙት ሰዎች ብዛት ደግሞ እስከ ትናንት በነበረው ጊዜ 278105 የነበረ ሲሆን ከዚያ ውስጥ 262692ቱ ያገገሙ መሆናቸውንና አሁንም በቫይረሱ እንደታመሙ ያሉት 11045 መሆናቸውን ሰንጠረዡ ያሳያል። በሀገሪቱ በኮቪድ-19 ምክንያት ለሕልፈት የተዳረጉ ሰዎች ቁጥር ደግሞ 4363 መግባቱን ነው የሚኒስቴር መስሪያ ቤቱ ዕለታዊ መረጃ የሚያሳየው። የኮቪድ-19 በሽታን ከሚያስከትሉት የኮሮና ቫይረስ አይነቶች መካከል አንዱ የሆነው የዴልታው ዝርያ እስካሁን ከታወቁት ከፍተኛ ፍጥነት ባለው መጠን የሚተላለፉ የመተንፈሻ አካላትን የሚያጠቁ ቫይረሶች መካከል አንዱ ነው ሲሉ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ዋና ዳይሬክተር ዶክተር ሮሸል ዋለንስኪ ተናገሩ። እኔም በሙያዬ ባሳለፍኳቸው ሀያ ዓመታት ውስጥ ካጋጠሙኝ እጅግ ተላላፊ ቫይረሶች መካከል አንዱ ነው ሲሉም አክለዋል። ትናንት ሐሙስ ዶክተር ዋለንስኪ እና ሌሎችም ባለሥልጣናት ህዝቡ የኮቪድ-19 ክትባቱን በመከተብ ራሱን ከዚህ እጅግ ተላላፊ ቫይረስ እንዲጠብቅና እንዳይስፋፋ እንዲረዳ ተማጽኖ አቅርበዋል። ይህ በዚህ እንዳለ ባለም አቀፍ የኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት እንዲዘገይ ተደርጎ የነበረው የቶኪዮ ኦሊምፒክስ ዛሬ አነስ ባለ ነገር ግን በደመቀ ስነ ስርዓት ተከፍቷል። በቶኪዮ ኦሊምፒክ ስቴዲየም የመክፈቻው ስነ ስርዓት ለኮቪድ-19 ጥንቃቄ ሲባል ወደ ዘጠኝ መቶ የሚሆኑ ተጋባዥ እንግዶችና ባለስልጣናት ብቻ በታደሙበት ነው የተካሄደው። በአንድነት ስሜት የተሳሰርነን ዩናይትድ ባይ ኢሞሽንስ በሚል መሪ ቃል የተከናወነው የመክፈቻው ስነስርዓት በኦሊምፒክ ታሪክ እጅግ የተለየ የሆነውን የዘንድሮውን ዝግጅት ከቀደሙት ጋር ከሚያመሳስሉት ውሱን ድባቦች መካከል ይጠቀሳል። እንደ ቀደሙት ሁሉ የዛሬው መክፈቻ ስነስርዓትም ርችቶች ተተኩሰውበታል። ድሮኖች በረዋል። የሙዚቃ ድግሶች ድግሶችና የችቦ ማብራት ስነስርዓትም ተከናውኗል። አትሌቶች ከቀድሞ ባነሰ ቁጥር የየሀገሮቻቸውን ባንዲራ በማውለብለብ ማህበራዊ መራራቅን በጠበቀ መንገድ በሰልፍ እንዲያልፉ በተደረገበት ዝግጅት በመክፈቻ ስነ ስርዓቱ የሚገኙት ሰዎች በሙሉ ቢያንስ በአንድ ወይም ከተቻለ በሁለት ሜትር እንዲራራቁ እና ያፍና የአፍንጫ መሸፈኛም እንዳያወልቁ መመሪያ መሰጠቱን ያዘጋጁ ኮሚቴ ባለስልጣናት አስታውቀዋል። አብዛኛው የጃፓን ሕዝብ የኦሊምፒክስ ዝግጅቱ አሁንም እያሽቆለቆለ ያለውን የሀገሪቱን የኮቪድ-19 ይዞታ ያባብሰዋል በማለት የውድድሩን መካሄድ ተቃውመዋል። ትናንት ብቻ ቶኪዮ ውስጥ 2000 አዲስ የቫይረሱ ተያዦች እንደተገኙ ነው የተገለጸው። ይህ አሃዝ በአስቸኳይ ጊዜ አዋጅ ስር ባለችው በቶኪዮ ባለፉት ስድስት ወራት በአንድ ቀን ከተገኙት ተጋላጮች ቁጥር ትልቁ መሆኑ ታውቋል። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዲፕሎማቶችንና በውድድሩ የሚካፈሉ አሜሪካውያን አትሌቶችን በመምራት ወደ ቶኪዮ ተጉዘዋል። የመክፈቻውን ስነ ስርዓት የተመለከተ ዘገባ በመጽሔት ክፍለ ጊዜ አካተናል። በሌላ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በዓለም ዙሪያ ጦርነት ላይ የሚገኙ ወገኖች በሙሉ በመጪዎቹ የኦሊምፒክና የአካል ጉዳተኞች ፓራሊምፒክ ውድድር ወቅት የተለመደውን የተኩስ አቁም እንዲያደርጉ፣ ውድድሮቹ ካበቁም በኋላ ተኩስ አቁሙን ለመቀጠልና ዘላቂ ሰላምም ለመመስረት በቁርጠኝነት እንዲሰሩ ተማጽኖ አቀረቡ። እና ጸሐፊው ትናንት ሐሙስ በቪዲዮ ባስተላለፉት መልእክታቸው ከዓለም ዙሪያ በውድድሩ የሚሳተፉት አትሌቶች ኮቪድ-19 የወረርሽኝ መካከል እጅግ የከበዱ መሰናክሎችን አልፈው ከዚህ የደረሱ ናቸው ካሉ በኋላ እኛም በዓለማችን ላይ ሰላምን ለማስፈን በተመሳሳይ ጥንካሬና ትብብር መስራት ይኖርብናል ሲሉ ተማጽነዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። 238 አፍሪካውያን ወንዶች ስደተኞች ከሞሮኮ ጋር በሚያዋስነው የድንበር አጥር ዘለው መሊላ የምትባለው የስፔን ራስ ገዝ ክፍለ ሀገር መግባታቸውን የስፔን ባለስልጣናት ተናገሩ። ከተለያዩ የአፍሪካ ሀገሮች ድህነትና ሁከትን ጨምሮ በተለያዩ ምክንያቶች ቀያቸውን ጥለው የወጡ ስደተኞች በየጊዜው ሞሮኮና መሊላን በሚለየው 12 ኪሎ ሜትር ርዝማኔ ባለው ድንበር ለመግባት እንደሚሞክሩ ዜናው አውስቷል። ትናንትና አቋርጠው የገቡት ስደተኞች ባለፉት ቅርብ ወራት ከታየው የገዘፈ ቁጥር ያላቸው እንደሆኑ ነው የተመለከተው። ሦስት መቶ የሚሆኑት አፍሪካውያን ወንዶች የድንበር አጥሩን መወጣጫዎች ተጠቅመው በመውጣት ዘለው መግባታቸውን የስፔን ባለስልጣናት ገልጸው፣ በዚሁ ወቅት ሊያስቆሟቸው የሞከሩ ጥቂት የስፔን የጥበቃ አባላት መጠነኛ ጉዳት እንደደረሰባቸው አክለው አመልክተዋል። መጨረሻም የኢራቅ ከፍተኛ የልዑካን አባላት በኢራቅ የዩናይትድ ስቴትስ የውጊያ ተልእኮ እንዲጠናቀቅ ዛሬ ከባይደን አስተዳደር ጋር ስምምነት ላይ እንደርሳለን ብለው ተስፋ እንደሚያደርጉ አስታወቁ። የኢራቅ የውጭ ጉዳይ ሚኒስትር ፉአድ ሁሴን ትናንት በተለይ ለቪኦኤ የኩርድ ቋንቋ ክፍል በሰጡት ቃለ መጠይቅ ስምምነት ላይ ከተደረሰ በኋላ በሀገራቸውና በዩናይትድ ስቴትስ ኃይሎች መካከል በተለይም እስላማዊ መንግስት ብሎ ራሱን በሚጠራው ቡድን ላይ በሚካሄደው ውጊያ ረገድ ምን አይነት ትብብር እንደሚያደርጉ አብራርተዋል። ውይይቱ ዋሽንግተን ላይ የተካሄደ ሲሆን በሚቀጥለው ሰኞ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የኢራቅ ጠቅላይ ሚኒስትር ሙስተፋ አልካዲሚ ዋይት ሀውስ ውስጥ ተገናኝተው በበርካታ ጉዳዮች ዙሪያ ይነጋገራሉ ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ቆንጅታየን ለዜናው እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 16 2013 ዓ ም ዝግጅታችንን ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ረስ እናሰማችሁ። አቃቢ ህግ በነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ በተዘረዘሩ በስልሳ ሁለት ሰዎች ላይ ክስ መሰረተ። ክስ የተመሰረተባቸው ኢ ህገ መንግስታዊ በሆነ መንገድ የክልሉን መንግስት ለመለወጥና በሀገር መከላከያ ሰራዊት ላይ ጥቃት በማድረስ የፌዴራል መንግስትን በኃይል ለመቆጣጠር በፈጸሙት ወንጀል ነው ተብሏል። የሐዋሳው ዘጋቢያችን ዮናታን ደብስ ዘብዲዮስ አጠር ያለ ክስ የተመሰረተባቸው ተከሳሾች የህዝባዊ ወያኔ ሓርነት ትግራይ አስፈጻሚ ኮሚቴ አባላት ውስጥ ውሳኔ በመስጠት ከፍተኛ ተሳትፎ የነበራቸው የህወሓት ማዕከላዊ ኮሚቴ አባላትና የክልሉ የመንግስት ካቢኔ አባላት መሆናቸውን የኢትዮጵያ ጠቅላይ አቃቢ ህግ መግለጫ አስታውቋል። በአገር መከላከያ ሰራዊት ላይ በተደረገው ጥቃት ውስጥ ከፍተኛ ሚና የነበራቸው የኢፈርት ድርጅት የግልና የመንግስት ድርጅቶች አመራሮች፣ የትግራይ ምርጫ ኮሚሽን የተባለው አመራር አባላት፣ በትግራይ በተካሄደው የህገ መንግስታዊ ምርጫ ላይ ተሳትፎ ያደረጉት ተቃዋሚ የፖለቲካ ፓርቲዎች ሰዎች ሊቃነ መናብርትና የቀድሞ የህወሓት ከፍተኛ አመራር የነበሩ ታዋቂ ግለሰቦችም ላይ የፌደራሉ አቃቤ ህግ ክስ መስርቷል። ክሱ የተመሰረተው በሁለት የወንጀል አንቀጽ ስር ሲሆን የመጀመሪያው በኃይል በዛቻ በአድማና ህገወጥ በሆነ መንገድ የህገ መንግስታዊ ምርጫ በማካሄድ በህገ መንግስት የተቋቋመና እውቅና ያለውን የክልሉ መንግስት ለመለወጥ በኢፌዴሪ የወንጀል ህግ አንቀጽ 238 ስር የተደነገገውን በመተላለፍ ነው ተብሏል። በሁለተኛ ክስ ደግሞ የፌደራሉን መንግስት በኃይል ለመለወጥ በማሰብ ከ 2011 ዓ ም ጀምሮ የፌዴራል መንግስትን በመሳሪያ ትጥቅ መለወጥ የሚችል የትግራይ ወታደራዊ ኮማንዶ የተባለ የጦር ኃይል በሀገር መከላከያ ሥራውት ላይ ጥቃት በማድረስ የሽብር ወንጀል ለመከላከል የወጣውን አዋጅ አዋጅ ቁጥር 117 2011 አንቀጽ 3 ንዑስ አንቀጽ 1 ና አንቀጽ 3 ንዑስ አንቀጽ 2 በመጣስ ወንጀል መሆኑም ተገልጧል። ጠቅላይ አቃቤ ህግ ለክሱ አስረጅነት የ510 የሰው ምስክሮችንና የ5329 ገጽ የሰነድ ማስረጃዎችን በማያያዝ ለፍርድ ቤቱ ማቅረቡን የጠቅላይ አቃቤ ሕግ መግለጫ አስታውቋል። የፌዴራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀሎችን የሚያየው አንደኛ ችሎት ክሱን ተቀብሎ በማረሚያ ቤት የሚገኙ ተከሳሾችን ማረሚያ ቤቱ እንዲያቀርባቸው፣ ቀሪ ተከሳሾችን ደግሞ የፌዴራል ፖሊስ እንዲያቀርብ አዞ ለሐምሌ 26 2013 ዓ.ም ቀጠሮ ቀጥሮ ሰጥቷል። የህወሓት ተከሳሾች ጠበቃ ከሆኑት ውስጥ አንዱ የሆኑት አቶ ሀብታም ከሰተም ክሱ አልደረሰንም ብለዋል። ተከሳሾቹ የሚቀርቡ ክስ ፋይል አስከፍቻ ያሉ ፍርድ ቤት ብለዋል። ወደ ፍርድ ቤት ደግሞ የሚሰጠን ቀጠሮ እንቀርባለን። እስካሁን በዚህ ቀን ተቀጥረዋልና በዚህ ቀን ቀረቡ የሚል መጣ ያልደረሰ ነው። ዛሬ ክስ ከተመሰረተባቸው ውስጥ ስብሀት ነጋን ጨምሮ አርባ ሁለቱ በእስር ላይ የቆዩና ቀዳሚ ምርመራ ምስክር የተሰማባቸው ሲሆን የተወሰኑት በቅርቡ የተያዙ ናቸው። ደብረ ጽዮን ገብረ ሚካኤልና ጌታቸው ረዳን ጨምሮ ደግሞ የተቀሩት በሌሉበት ክስ የተመሰረተባቸው መሆኑን መረጃዎች ያስረዳሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ። ሐዋሳም አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል ባሉ ዩኒቨርስቲዎች የሚገኙ ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቀሱ። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ መልሱልን ሲሉ ጠይቀዋል። ኬኔዲ አባተ ተከታትሎታል። ይህ ሮሮ በትግራይ ክልል ወደሚገኙ ዩኒቨርሲቲዎች ልጆቻቸውን የላኩ ወላጆችና ሌሎች የተማሪዎች ቤተሰብ አካላት የሚያሰሙት የተማጽኖ ሮሮ ነው። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን መልሱልን ሲሉ ጥያቄያቸውን አሰምተዋል። በመቀሌ ዩኒቨርሲቲ ኮያ ካምፓስ የአምስት ሶስተኛ ዓመት ተመራቂ ልጅ እንዳለቻቸው የነገሩኝ ወይዘሮ ኢየሩሳሌም ታፈሰ የተማጽኖ ድምጻቸውን ለማሰማት ከተሰባሰቡ ሰዎች አንዷ ናቸው። አንድ ነገር ሲሟላ አንድ ነገር እንጠይቃለን። ይሄ ለእኛ ችግር ፈጥሮብናል ብሎ ነው ሚኒስቴር ያነጋገረ እና አሁንም ኃላፊነት የወሰደው ዩኤን ነው። ይሄንንም ጥሩ ምላሽ ከሰጠን በኋላ ወደ ኋላ ያፈገፈገበት ምክንያት ሊገባን አልቻለም። እኛ ወላጆች በጭንቀት ታመናል ታመናል። ስለዚህ አሁንም የዓለም መንግስት ሁሉ ይህን ሁሉ ነገር ይስ ማንኛ ማለቃችን ነው። እባካችሁ ስለ መድኃኔ ዓለም ስለ መድኃኔ ዓለም ልጆቻችን እንስቱን በችግር ያሳደግናቸው ልጆቻችን፣ ልጆች ለማሳደግ ስንት መስዋዕት እንደጥቀብለናል። አሁን ይህ ሁሉ መና ቀረ። ልጆቹ እስክሪፕቶና ወረቀት ነው ይዘው ሄዱት፣ እስክሪፕቶና ወረቀት እና መንግስት ሲወጣ፣ ወታደሩን ሲያወጣ ልጆቻችን ማውጣት ሲገባ እዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርአቱ ነው የያዘው። ግን ለሚቀጥለው ነገር ምንድን ነው ዋስትና ያላችሁ? እባካችሁ እባካችሁ የዓለም መድኃኒት አንተ ታረቀን ታረቀን። የተባበሩት መንግስታት በትግራይ ክልል ባሉ ዩኒቨርሲቲዎችና በኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር መካከል በመሆን ከሌሎች የኢትዮጵያ ክፍሎች በክልሉ የሚገኙ ተማሪዎችን የማስመለሱን ኃላፊነት ለመወጣት ቃል ገብቶ እንደነበር የተማሪ ወላጆችና ሌሎች ቤተሰቦቻቸው ይናገራሉ። ከተማሪ ወላጆች መካከል የሆኑት ወይዘሮ ፍሬወት ገብረ ህይወትና አቶ ቢኒያም አስራት የተባበሩት መንግስታት ከኢትዮጵያ መንግስት በኩል የጠየቀው የነዳጅና ሌሎች አቅርቦቶች ጥያቄዎቹ እንደተመለሱለት ማረጋገጣቸውን ገልጸው፣ ይሁንና ድርጅቱ ኃላፊነቱን አልተወጣም ይላሉ። አሁን 24 ቀን ሆነን እነዚህ ልጆች ከእግዚአብሔር ጋር መቼም በትግራይ ሕዝብና ያው በዩኒቨርሲቲውም ስር ስላሉ የሆነ ነገር ቀምሰው ያድራሉ ብለን እኛ እናስባለን። ግን ስናደርግ በነበረው እንቅስቃሴ ትናንትናም ከፍተኛ ትምህርት ኮሚሽን ነው ሄደን ስንጮየዋል ነው ዩኤን በመንግስት በኩል አንዳንድ ነገሮች እንዲሟሉለት የጠየቀው ጥያቄ በሙሉ ዩኤን ተስተካክሎለት ቀርበዋል። እኛ ልጆቹ ሐምሌ 11 ቀን እስከ 14 ባለው ጊዜ ውስጥ ተጠናቀው አገራቸው ማለት እዚሁ አዲስ አበባ የክፍለ ሀገሩን በክፍለ ሀገር እንደሚገቡ ነበር የተሰጠን። ሆኖም በ11 ስንጠብቅ ልጆቹ አልመጡም። ይህንን ኃላፊነት ዩኤን እንዴት መውሰድ አቃተው? በስፍራ ውስጥ ተገኝቶ ለምን ይሄንን ነገር አልተገበረውም? አሁንም ይህንን ነው እኛ ዩኤንን የምንጠይቀው። ዩኤን ከዚህ በፊት የገባልን ቃል ሁሉ ነገር እኛ ይዘነዋል። የቀረን ምንድን ነው የነዳጅ ብሎ ነው የጠየቅን እንደም የነዳጅ የነዳጅ የሚለው መልእክት መንግስት ጋር ይዘንሄድን መንግስትም ያ የነዳጅ የሚባለውን ነገር ሬዲ እንዳደረገ የተነገረን ማለት ነው። እስከ መኪናው እንደም በተማሪዎች ሁሉ እስከ አምስት መቶ ብር ድረስ ክፈሉ ተብሎ ያ ነገር ሁሉ ዝግጁ እንደተሆነ የተነገረ ስለዚህ ያ ሁሉ እነሱ ያሉት ነገር ከቀረበ ወይን ምንድን ያገደው? እሱን ነው እኛ ትልቁ የዛሬው ጥያቄያችን ዛሬን ጨምሮ ለሶስት ጊዜያት የተባበሩት መንግስታትን ደጅ ከመጥናት ጀምሮ መፍትሄ ፍለጋ ወደ ተለያዩ አካላት ቢሄዱም ከተስፋ ውጭ ተጨባጭ ውጤት እንዳላገኙ የሚገልጹትና በመቀሌ አይደር ካምፓስ ሁለት ሴት ልጆች አሉኝ ያሉት ወይዘሮ ገነት ሮባ አስቸኳይ መፍትሄ እንዲሰጣቸው ይጠይቃሉ። መቀሌ ዩኒቨርሲቲም በመቀሌ ላይ ባለው አጠቃላይ ቀለብ የለኝም እስከ በሐምሌ ሀያ ድረስ ከዛ ውጪ ሪስኩን አልወስድም እኔ ብሎ ነው። ከዚህ በኋላ የኛ ልጆቻችን ምን እድል ያላቸው? ማነው ኃላፊ የሚሆን? እግዚአብሔር ይመስገን ከእግዚአብሔር በታች የትግራይ ህዝብ ነው። አሁንም ከተበተነ በኋላ እንኳን የትግራይ ህዝብ አቅፎ እንደሚይዝልን እናውቃለን። ግን ዩኤንም የማይጨበት ተስፋ ሳይሆን የምንይዘው የምንይዘውን ነገር ያደርግልን ከጦርነት ውስጥ ብዙ ነገሮችን የሚሰራ ነው ዩኤን ማለት ስለዚህ ይሄ ነገር ምንድነው የተቸገረው የምንረዳውም ነገር ካለ ይንገረን በግልጽ ተነግሮ የሆነ መፍትሄ ተደርጎ ልጆቻችን ይምጡልን የእናት እንባዋ ጥሩ አይደለም ጸሎታና ምርቃቷ ነው የእናት ጥሩ የሚጠቅመው እንጂ የእናት እንባ ጥሩ አይደለም ለማንም ጥሩ አይደለም የወላጆች ተወካይ ኮሚቴ አባል በመሆን በአዲስ አበባ ከተባበሩት መንግስታት ኃላፊዎች ጋር ተማሪዎቹን ማስወጣት በሚቻልበት ጉዳይ ላይ ሲነጋገሩ መቆየታቸውን የሚገልጹት አቶ ዳንኤል አስራት ተመድ በስተመጨረሻ ተማሪዎችን መያዣ በማድረግ ከስምምነት ውጭ የሆኑ ቅድመ ሁኔታዎችን መንግስት እንዲፈጽም ስለመጠየቁ ያነሳሉ። ትላንት ሚኒስትሩ ቢሮ ሄደን ነበር። ዋናው ሚኒስትር ለዚሁ ጉዳይ ጠቅላይ ሚኒስትር ቢሮ ሄደዋል ተባል። ምክትል ሚኒስትሩ አነጋግረው ነው መረጃዎች በሙሉ በእጃቸው ይዘው አሳይተው ናል ከመንግስት በኩል የሚያስፈልጉት ሪኳይርመንቶች በሙሉ መሟላታቸው ነው። ዩኤን ግን ቃል በገባው መሰረት እየሄደ እንዳልሆነ አዳዲስ ጥያቄዎች በፊት አግሪመንቱ ላይ ያልነበሩ ለምሳሌ ቴሌኮሚኒኬሽን ስራ ይጀምር፣ ፍላይት ይጀምር፣ ባንኮች ይከፈቱ፣ የመሳሰሉ እኛ ከጠየቅነው ጥያቄ ጋር የማይገናኝና ከጀመሩት ነገር ጋር ከአግሪመንታቸው ጋር የማይገናኝ አዲስ ጥያቄ ሬዝ አድርጓል ዩኤን። ይህን በተመለከተ ዛሬ ከዩኤን ሳይድ ማነጋገር ስላለብን ብለን ነበር እዚ የመጣ ነው። ጭራሽ አሁን መጨረሻ የደረሰን በጣም አሳዛኝ የሹፈት መልስ ሶንጌ እሁድ ስለምገባ ሰኞ አራት ሰዓት ቀጥራችኋለች፣ እዚ አናግራችኋለሁ ብላለች። ጃስት ኦን ዘዴድ ላይ ምንድን ነው የሚያደርጉልን? እኛ ልጆቹ ይሄ ሁሉንትን ከሆነና ከወጡ ከግቢና ከተበተኑ በኋላ ዩኤን ምንድን ነው ምንም ለማያደርግልን ነገር እስከ ዛሬ ድረስ ጊዜያችንን በላብን። ሌላ መንገድ እንሞክር ነበር። በዩኤን መቶ ፐርሰንት ተስፋ ቆርጠናል። እናዝናለን፣ እናዝናለን። ምንም እንኳን ከተማሪዎቹ ጋር ባይገናኝም ተመድን ጨምሮ የተለያዩ አካላት ለሰብአዊ አገልግሎቶች ተደራሽነት ይረዳ ዘንድ የፌዴራል መንግስት በትግራይ ክልል እንደ መብራትና ስልክ ያሉ አገልግሎቶችን በተሟላ መልኩ እንዲያቀርብ በተደጋጋሚ መጠየቃቸው ይታወሳል። የተማሪ ወላጆች በተመድ ላይ ስላቀረቡት ወቀሳ ምላሽ ለማግኘት እንዲሁም በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ከክልሉ ውጭ ከሌሎች የኢትዮጵያ አካባቢዎች የሄዱ ተማሪዎችን ለማስወጣት ድርጅቱ ስለሄደበት ርቀት ለመጠየቅ በአዲስ አበባ የሚገኘውን የድርጅቱን ሰራተኞችና ኃላፊዎች ለማግኘት ቪኦኤ በተለያየ መንገድ ያደረገው ጥረት አልተሳካም። የሳይንስና ከፍተኛ ትምህርት ሚኒስቴርንም እንዲሁ ለማግኘት ጥረት ብናደርግም ሊሳካልን አልቻለም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሚኒስቴሩ በዚህ ጉዳይ ላይ የሰጠው ምላሽም የለም። ይሁን እንጂ በተለያየ ቀውስ ውስጥ በሚገኘው የትግራይ ክልል ባሉ ዩኒቨርሲቲዎች ስላሉ ልጆቻቸው የሚቃትቱት ወላጆቻቸው ናቸው። እስካሁን ለልጆቻችን ድጋፍና ጥበቃ አድርገዋል ያሉትን የትግራይን ክልል ሕዝብ አመስግነው ይህ ተግባር እንዲቀጥልም ተማጽኗቸውን አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ላደረሰን ዘገባ እናመሰግናለን በሌላ በኩል መቀሌ ዩኒቨርሲቲ ከሐምሌ 20 2013 ዓ ም ጀምሮ በተማሪዎች ላይ ለሚከሰተው የምግብ እጥረት ሀላፊነቱን አልወስድም ብሏል ዩኒቨርሲቲው የሰኔ ወር በጀት እንዳልተላከለትና በባንክ ያለውን ገንዘብም ማንቀሳቀስ እንደተቸገረ ገልጿል ሙልጌታ ጽሀ አጠር ያለ ዘገባ አለው የመቀለ ዩኒቨርሲቲ ፕሬዚደንት ጽህፈት ቤት ባወጣው የጽሁፍ መግለጫ ከሳይንስና ከፍተኛ ትምህርት ሚኒስትር ከተባበሩት መንግስታት አዲስ አበባና መቀለ የሚገኙ ጽህፈት ቤቶች እንዲሁም ከክልሉ መንግስት ጋር በመነጋገር አራት ሺ ስምንት መቶ ዘጠና ስድስት ከትግራይ ክልል ውጭ የመጡ ተማሪዎች ወደ ቤተሰቦቻቸው ለመመለስ የተደረገው እንቅስቃሴ አለመሳካቱ ገልጿል። ዩኒቨርሲቲው በመግለጫው ሀምሌ አስራ አንድ ሁለት ሺ አስራ ሶስት አመተ ምረት ተማሪዎች የያዙ የመጀመሪያዎቹ አስር አውቶቡሶች ወደ አፋር ክልል አ አላ ወረዳ ሲደርሱ በክልሉ ልዩ ኃይል እንዲመለሱ ተደርጓል ሲል አስታውቋል። ተማሪዎቹ የሚቀበሉ የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች በቦታው እንዳልተገኙና በቦታውም ተማሪዎቹ ተረክበው የሚወስዱ አውቶቡሶች አልነበሩም ብሏል። በዚህም ጉዞው አጅበው በተንቀሳቀሱ የተባበሩት መንግስታት ሰራተኞች አውቶቡሶቹ እንዲመለሱ ተደርጓል ሲል ገልጿል። የመቀሌ ዩኒቨርሲቲ በመግለጫው በባንክ የነበረው ገንዘቡ እንዳይንቀሳቀስ እንደተደረገበት የሰኔ ወር በጀትም እንዳልተላከለት እንዲሁም የ2 የመስፈራት በጀትም እንዳልተለቀቀለት አስታውቋል። ከ10 ሺህ በላይ የቅድመ ምረቃ ተማሪዎች እንዳሉት የገለጸው ዩኒቨርሲቲው ለምግብ አቅርቦት ግዢ መፈጸም አለመቻሉ የነበረው የምግብ ክምችትም እንዳለቀ ገልጿል። በተጨማሪም ዩኒቨርሲቲው ከ7 500 በላይ ሰራተኞቹ ደሞዝ ከሰኔ ወር ጀምሮ አለመክፈሉና ና በትግራይ ባለው የስልክ የኢንተርኔት ኤሌክትሪክ አገልግሎቶች መቋረጥ ና የነዳጅ አቅርቦት መከልከል ዩኒቨርሲቲው እንቅስቃሴ መስተጓጎሉ አስታውቋል። በዚህም ካሁን በኋላ በኋላ ተማሪዎቹ ማቆየት እንደማይችል የገለጸው ዩኒቨርሲቲው ለሳይንስና ከፍተኛ ትምህርት ሚኒስቴር ተማሪዎቹ ወደ ቤተሰቦቻቸው ለመላክ መቀለ ድረስ አውቶቡሶች ልኮ እንዲያጓጉዝ ጠይቅ ያለሁ ብለዋል። መግለጫው በእነዚህ ምክንያቶች ከሐምሌ ሀያ በኋላ በተማሪዎች ላይ የሚፈጠር የምግብ እጦት ኃላፊነት እንደማይወስድ ለፌዴራሉ መንግስት ማሳወቁ የመቀለ ዩኒቨርሲቲ ገልጿል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም ጌታን፣ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ መንግስት በሰመራ አበላ መንገድ ላይ የእርዳታ እህል በጫኑ ተሽከርካሪዎች ላይ በህወሓት የተፈጸመ ያለውን ጥቃት አወገዘ። የፖለቲካ ትርፍ ለማግኘት በሚል ስሌት የእርዳታ አቅርቦት እያስተጓጎለ ይገኛል ያለውን ህወሓት ዓለም አቀፉ ማህበረሰብም ጭምር ሊያወግዘው ይገባል ብሏል። በሰመራ በኩል ወደ ትግራይ ሊላክ የተዘጋጀ የእርዳታ እህል የጫኑ ተሽከርካሪዎች በሰላም እጦት ሰመራ ከተማ ላይ ቆመው እንደሚገኙ የተባበሩት መንግስታት ድርጅትም አስታውቋል። ከሰኔ 11 ወዲህ የመጀመሪያውን የሰዎች በረራ ወደ መቀሌ ማድረጉንም የመንግስታቱ ድርጅት ገልጿል። አዲስ ቸኮል ተጨማሪ አለው። የጠቅላይ ሚኒስትር ጽፈት ቤት ትላንትና አመሻሽ ባወጣው መግለጫ ከአራት ቀን በፊት በሰመራ አበላ መንገድ ላይ እርዳታ በጫኑ ተሽከርካሪዎች ላይ በህወሀት ተፈጽሟል ያለውን ጥቃት አውግዟል። መግለጫው አሸባሪ ያለው ህወሀት የፖለቲካ ትርፍ ለማግኘት ሲል የእርዳታ አቅርቦቱ እንዲስተጓጎል እያደረገ ነው ሲል ከሷል። የጠቅላይ ሚኒስትር ጽፈት ቤት በመግለጫው ከዚህ ባሻገር ህወሀት ህጻናት ወታደሮችንና የታጠቁ ሲቪሎችን በመጠቀም መከላከያ ሰራዊትን በመተንኮስ ወደ ግጭት ለማስገባት የሚያደርገው ሙከራም ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ብሏል። ለእርዳታ አቅርቦት ተደራሽነትና ለክረምት ግብርና ስራ በሚል ጥል ተኩስ አቁም በማወጅ የፌዴራል መከላከያ ሰራዊት መቀሌን ጨምሮ ከትግራይ ክልል ከተሞች መውጣቱን ያስታውሱ። የጽህፈት ቤቱ መግለጫ የሀገሪቱን ደህንነት አደጋ ላይ ባልጣለ ሁኔታ ለዓለም አቀፍ ለጋሾች ምቹ የእርዳታ አቅርቦት እንዲኖር ከኢትዮጵያ መንግስት የሚጠበቀውን ሁሉ አድርጓል ብለዋል። አሁንም በዚህ ረገድ ቁርጠኛ አቋም አለው ያለው የጠቅላይ ሚኒስትሩ ጽህፈት ቤት የጸጥታ ስጋት አለመሆናቸውን ማረጋገጡና ከአዲስ አበባ እንዲነሱ ማድረጉ እንደተጠበቀ ሆኖ ለዓለም አቀፍ ወረዳ ድርጅቶች ወደ ትግራይ በረራ መፍቀዱን አስታውቋል። ይህንን ተከትሎም ያለምግብ ፕሮግራም ሁለት በረራዎችን ከአዲስ አበባ ወደ መቀሌ ማድረጉን አስታውሷል። የተባበሩት መንግስታት ድርጅትም ይህንኑ የሚያጠናክር መግለጫ ወጥቷል። ድርጅቱ በለታዊ ሪፖርቱ ላይ እንዳመለከተው የተባበሩት መንግስታት ድርጅት ሰብአዊ የአየር ጉዞ አገልግሎት በተለያዩ ዓለም አቀፍ የረድኤት ድርጅቶች የሚሰሩ ከ30 በላይ ሰራተኞችን ጭኖ መቀሌ ማረፉን ይፋ አድርጓል። ይህ ከሰኔ 17 ወዲህ ወደ መቀሌ የተደረገ የመጀመሪያው ሰዎችን የጫነ በረራ ነው ብሎታል። ካሁን በኋላም በሳምንት ሁለቴ ትግራይ ውስጥ በሬዴት ስራ የተሰማሩ ድርጅት ሰራተኞችን በመጫን ወደ ትግራይና ከትግራይ የሚደረጉ በረራዎችን እንደሚቀጥሉ በመግለጫው ተመልክቷል። ይህ በጎ ጅምር እንዳለ ሆኖ ሰብዓዊ እርዳታ ለሚያስፈልጋቸው የትግራይ ነዋሪዎች አስፈላጊውን ድጋፍ ለማድረግ ግን ምቹ ሁኔታ የለም ብሏል የድርጅቱ መግለጫ። በቂ እርዳታ እየቀረበ አለመሆኑ፣ የግንኙነት አቅርቦት ውስንነትና የግብይት ሰንሰለት አለመኖር የሬዴት ስራ ዋነኛ ችግሮች ናቸው ተብሏል። በዚህ መግለጫ ያለ ምግብ ድርጅት ወደ ትግራይ እርዳታ ለማቅረብ ከግጭትና ስጋት ነጻ መስመር አለመኖሩ ቀዳሚ ችግሩ እንደሆነበት ተመልክቷል። የድርጅቱን የእርዳታ ሊጫኑ ከ200 በላይ ተሽከርካሪዎች በሰላም እጦት ሰመራ ከተማ ላይ መንገድ እስከሚከፈትላቸው እየጠበቁ ናቸው ተብሏል። የኢትዮጵያ መንግስት የእርዳታ አቅርቦት መስመሩን በማስተጓጎል ህወሀትን ይከሳል። መንግስት ወደ ትግራይ የሚላከው የእርዳታ አቅርቦት በአፋር ክልል በኩል በፍጥነት እንዲደርስ ጥረት ሲያደርግ መቆየቱን ጠቅሶ በዚህ መካከል ሐምሌ 11 የእርዳታ ልጭ ነው ወደ ትግራይ ይጓዙ የነበሩ ተሽከርካሪዎች ላይ ህወሀት ፈጸመው ያለውን ጥቃት አውግዟል። የጠቅላይ ሚኒስትር ጽህፈት ቤት በመግለጫው የመከላከያ ሰራዊት ከመቀሌና ሌሎች የትግራይ ክልል ከተሞች ለቆ ከመውጣቱ በፊት ከ400 ሺህ ኩንታል በላይ እህል 15 ሚሊዮን ሊትር የምግብ ዘይትና 14 ሚሊዮን ሊትር ነዳጅ ትግራይ ትቶ መውጣቱንና ይህንንም ያደረገው በትግራይ ክልል የሚኖሩ ዜጎች እንዲጠቀሙበት በማሰብ ነው ብሏል። በፌዴራል መንግስት በአሸባሪነት የተፈረጀው ህወሓት በእርዳታ አቅርቦት ላይ ጥቃት ፈጽሟል ተብሎ የሚቀርብበትን ክስ ያስተባበለ ሲሆን ወደ ትግራይ ክልል የእርዳታ አቅርቦት እንዳይደርስ መንገድ በመዝጋት የአማራ ክልልና የፌዴራል መንግስቱን ይከሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዓለም የምግብ ድርጅት ከአራት ሚሊዮን ህዝብ በላይ በከፍተኛ የረሃብ ችግር እየተሰቃየ ነው ወደ ተባለበት ወደ ሰሜን ኢትዮጵያ ትግራይ ክልል ያልተገደበ የእርዳታ አቅርቦት ተደራሽነት እንዲኖር ያቀረበውን ጥያቄ በድጋሚ እያደሰ ነው። የቪኦኤ ዘጋቢ ሊሳሽ ላይን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። አልፎ አልፎ ከሚሰማው መልካም ዜና መካከል የተባበሩት መንግስታት ሰብአዊ የእርዳታ የአየር ትራንስፖርት አገልግሎት 30 የሚሆኑ የእርዳታ ሰራተኞችንና አጣዳፊ የእርዳታ አቅርቦት በክልሉ ዋና ከተማ መቀሌና ወደ ተለያዩ የትግራይ አካባቢዎች ማጓጓዙን የዓለም ምግብ ድርጅት አስታውቋል። ባለፈው ሐሙስ ያረፈው የመንገደኞች አውሮፕላን አንድ ወር በተጠጋ ጊዜ ውስጥ በክልሉ ለመጀመሪያ ጊዜ ያረፈ አውሮፕላን መሆኑም ተመልክቷል። ወደ ትግራይ የሚደረገው የመንገደኞች በረራ የተቋረጠው እንደ አውሮፓ አቆጣጠር ሰኔ 23 ሲሆን ያ የሆነው የኢትዮጵያ መንግስት ለስምንት ወራት የዘለቀውን ጦርነት አስመልክቶ የተናጥል ተኩስ አቁም ከማስታወቁ በርካታ ቀናት በፊት ነው። የትግራይ ተዋጊዎች መቀሌንና አውሮፕላን ማረፊያውን የተቆጣጠሩት ወዲያው ነበር። የዓለም ምግብ ድርጅት ቃል አቀባይ ቶምሰን ፊሪ እንደሚሉት በቅዱ መሠረት ድርጅታቸው የተባበሩት መንግስታት ሰብአዊ የአየር አገልግሎትን በሳምንት ሁለት ጊዜ ለማመላለስ ችሏል። ያ መሆኑ ወደ ትግራይ የሚገቡና የሚወጡ የሰዎችና የአነስተኛ የጭነት አቅርቦቶችን ለማመላለስ ያስችላል። ይሁን እንጂ ይላሉ ፊሪ፣ ይህ መልካም ዜና ቢሆንም ሌላ ጥሩ ያልሆኑ አንዳንድ ዜናዎችም አሉ። በክልሉ ያለው የሰብአዊ ምላሽ የምግብ አቅርቦት አለመኖር፣ የሌሎች ሰብአዊ መገልገያዎች እጥረት፣ የግንኙነት አገልግሎት ውስንነትና የስርጭት አቅርቦት መስመሮች ያለመኖር ጉዳይ የዓለም ምግብ ድርጅትን በእጅጉ ያሳስበዋል። አስቸጋሪ ሁኔታዎች ቢኖሩም የዓለም ምግብ ድርጅት ባለፈው ወር ውስጥ በደቡብና ሰሜን ምዕራብ ትግራይ ለሚኖሩ ከ370 ሺህ በላይ ለሚሆኑ ሰዎች የምግብ እርዳታ ለመስጠት ችሏል። ፊሪ እንደሚሉት የዓለም ምግብ ድርጅት በሰሜን ምዕራብ ትግራይ ላሉት ወደ 80 ሺህ ለሚደርሱ ተጨማሪ ሰዎችም በመጪዎቹ ቀናት እርዳታውን ለማዳረስ ተስፋ ማድረጉን ገልጠዋል። ይህን ማድረግ የሚቻል ቢሆንም በሚሊዮኖች ለሚቆጠሩ የትግራይ ሰዎች ሕይወት አድን የምግብ እርዳታ ለማቅረብ ፈጣን ነፃና ያልተገደበ ተደራሽነት ያስፈልጋል ብለዋል። የተባበሩት መንግስታት የምግብ ደህንነት ባለፈው ሰኔ ባወጣው ትንበያ መሰረት ከሐምሌ ወር ጀምሮ ከ400 ሺህ ሰዎች በላይ በአጣዳፊና አስከፊ የረሃብ ደረጃ እንደሚገኙ ማስታወቁንም አመልክተዋል። አሁን ያለውንም ሁኔታ እንደሚከተለው ይገልጻሉ። ይህ ግጭት ከስምንት ወራት በላይ አስቆጥረዋል። ሰዎች ሰብላቸውን አልሰበሰቡም። አብዛኞቹ ለመዝራት አልቻሉም። ምንም የተረፋቸው ምግብም የለም። ያጠራቀሙት እህልና ዘር ተዘርፎባቸዋል። ሌሎችም ተፈናቅለዋል። አንዳንዶቹ እንዲያውም ብዙ ጊዜ ነው የተፈናቀሉት። ያሉበት ሁኔታ ጥሩ አይደለም። አባሎቻችን ነገሮች እጅግ የከፉ መሆናቸውን እየነገሩኝ ነው። የተመጣጠነ ምግብ እጥረቱ እጅግ ከፍተኛ እንደሚሆን ይጠበቃል። ፊሪ የዓለም ምግብ ድርጅት በትግራይ ችግር ላይ ያሉ 21 ሚሊዮን ሰዎችን ለመርዳት አቅዷል ሲሉ ተናግረዋል። አክለውም የዓለም ምግብ ድርጅት የሚያጓጉዛቸው ምግብና አስፈላጊ አቅርቦትን የጫኑ ሌሎች ሁለት መቶ የከባድ ጭነት ተሽከርካሪዎች አጎራባች ክልል በሆነው አፋር ዋና ከተማ ሰመራ ውስጥ በመጠባበቅ ላይ እንደሚገኙም ገልጸዋል። የዓለም ምግብ ድርጅት ባለፈው እሁድ በአፋር በኩል የሚያጓጉዛቸውን እርዳታዎች በጫኑ ተሽከርካሪዎች ላይ በተፈጸመ ጥቃት በአፋር መስመር የሚያደርገውን የእርዳታ አቅርቦት ለጊዜው እንዲገታ ማድረጉን አስታውቋል። የድርጅቱ ቃል አቀባይ ፊሪ የጸጥታው ሁኔታ ዋስትና እንዳገኘ እርዳታዎቹም ወደ ትግራይ መጓጓዝ እንደሚጀምሩ ተናግረዋል። ዘጋቢዎቻችንን እናመሰግናለን ወደ ተከታዩ ዘገባ እንወሰዳችሁ በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ህወሓት የስደተኛ መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ቢያንስ ስድስት ስደተኞች እንደተገደሉ የሚያሳዩ መረጃዎች ማግኘቱን ገልጾ ስደተኞቹ ያሉበት ሁኔታ አስከፊና አሳሳቢ ወደ ሆነ ደረጃ እየተሸጋገረ መሄዱን ባወጣው መግለጫ አስታውቋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል። በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴ በማይ አይኒና በአዲ ሀሩሽ መጠለያ ጣቢያዎች ውስጥ የሚገኙ የኤርትራ ስደተኞች ያሉበት ሁኔታ ለቪኦኤ ተናግሯል። ስደተኞቹ ካሉበት አካባቢ ወጥተው ወደ ሌላ ቦታ መንቋውጣች ይፈልጋሉ፣ ነገር ግን አይፈቀድላቸውም። በመጠለያ ጣቢያዎች ውስጥ ከባድ መሳሪያዎች ተቀምደዋል። የከባድ መሳሪያ ተኩስም የሚከናወነው ከስደተኛ መጠለያ ጣቢያዎቹ ነው። ለስደተኛ ሆቴል የሚውለው የምግብ ስርጭት ይከናወን ነበር። አካባቢው ላይ ታታቂዎቹ ከገቡ ጊዜ ጀምሮ እነዚህ በሙሉ ተቋርጠዋል። መድኃኒቶቹ ተዘርፈዋል። ጤና ጣቢያዎቹ አገልግሎት እየሰጡ አይደለም። አምቡላንሶቹ ተወስደዋል። የደብሊኤፍፒ ወይም የዓለም ምግብ ፕሮግራም የምግብ ማከማቻ መጋዘን ተዘርፏል እና አሁን ባለው ሁኔታ ስደተኞች ምንም አይነት ሰርቪስ እያገኙ አይደለም። የምግብ እደላው ተቋርጧል። ሌሎች ሰርቪሶችም የሉ። ምንም አይነት ሰርቪስ እየተሰጠ አይደለም። ምክንያቱም የሉም። ዓለም አቀፍ ተቋማት በቦታው ላይ ዘርተው አገልግሎት እየሰጡ አይደለም። ጤና ጣቢያ ፋይናንሶች የምግብ ማከማቻዎች፣ ሌሎችም ኢንፍራስትራክቸሮች ሙሉ በሙሉ ለወታደራዊ አገልግሎት ጥቅም ላይ እየዋሉ፣ ስደተኞች የሕክምና አገልግሎት እያገኙ አይደለም። በዚህ ምክንያት የሞቱ አሉ። እናቶች ከጤና ጣቢያ ውጭ ባልሆነ በአስቸጋሪ ሁኔታ ወሊድ ለመፈጸም ለመገላገል ተገደዋል እና በጣም ፈታኝ ሁኔታ ውስጥ ነው ያሉ። በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀው ህወሓት የስደተኞች መጠለያ ጣቢያዎች ወዳሉባቸው አካባቢዎች መግባቱን ተከትሎ እስካሁን ድረስ ተገደሉ ያሏቸውንም የስደተኞችን ቁጥር ገልጠዋል። የሞቱ ስደተኞች እስካሁን እኛ ባለን መረጃ ስድስት ናቸው። ከሟቾች ውስጥ በጥይት ተመትተው የሞቱ አሉ፣ በሕክምና እጦት የሞቱ አሉ። በእንግዲህ ያሉን መረጃዎች የሚያመለክቱት ይህን ነው። ቢያንስ ሁለት ስደተኞች በጤና ጣቢያዎች እጥረት መሞታቸውን አቶ በአካል ለቪኤ ተናግሯል። በዓለም አቀፍ የምግብ ፕሮግራም የሚቀርቡ ሰብአዊ ድጋፎችም እንደሚዘረፉ ተናግሯል። አሁን ባለው ሁኔታ ምንም አይነት ዓለም አቀፍ ተቋም ማይጸብሪ ላይ ገብቶ ለስደተኞች ድጋፍ እያደረገ አይደለም፣ እና አሁን ባለው ሁኔታ ስደተኞች ምንም አይነት ሰርቪስ እያገኙ አይደለም። የምግብ እደላው ተቋርጧል። ሌሎች ሰርቪሶችም የሉም። ስደተኞች ለጦርነት የሚውል በአይነትና በገንዘብ መዋጮ እንዲከፍሉም ይገደዳሉም ብለዋል። በተጨማሪም ከግጭት አካባቢ ለመልቀቅ የሚያደርጉት ጥረት በህወት የተከለከለ ሲሆን የሚገኙበት ሁኔታ ከእገታ ጋር ተመሳሳይ እንደሆነም የሚያመላክቱ ሁኔታዎች አሉ ብለዋል። በተቃራኒው ስደተኞችን በጅምላ ወደ ልታወቅበት ቦታ በኃይል እንደሚያጓጉዙም በአካል ለቪኦኤ ተናግሯል። ማይኒና ና አዲያሮች ያሉትን ስደተኞች በማስገደድም በማስፈራራትም ወደ ነዛ ወደ ተዘጉት ስደተኛ መጠለያ ጣቢያዎች የመውሰድ ፍላጎትም እንቅስቃሴም አለ እና ይሄ ከዓለም አቀፉ የሰብአዊ መብት አንጻርም በጣም የተወገዘ ነው። እንግዲህ የዓለም አቀፉ ማህበረሰብ ይህን ትኩረት ሰጥቶ አንደኛ በስደተኛ መጠለያ ጣቢያዎች ውስጥ መሳሪያ ሲጠመድ፣ ወታደራዊ እንቅስቃሴ ሲደረግ፣ ከዚህ ባለፈ ስደተኞቹን መግደል፣ ንብረታቸውን መዝረፍ፣ መዋጫ እንዲከፍሉ ማድረግ፣ በግድ ቤታ ወደ ሌሎች አካባቢዎች እንዲንቀሳቀሱ የማስገደድ አይነት ነገሮች በአጠቃላይ ሊወገዙ እንዲገባቸው ናቸው። በመጨረሻም ስደተኞች ከሚገኙበት አደገኛ ታና የእገት አዝማሚያ ለመታደግና በስደተኞች ላይ የተፈጸመ ያለውን ወንጀል ለማጣራት የምናደርገውን ጥረት የዓለም አቀፉ ማህበረሰብ እንዲያግዝን ጥሪ እናቀርባለን ብሏል መግለጫው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከላይ በሰማችኋቸው ዘገባዎች ውስጥ ህወሓትን ወይም አሁን ትግራይን ተቆጣጥረው ካሉ ወገኖች ምላሽ ለማግኘት ባደረግነው ነው ጥረት በውጭ ኦፊሳላዊ ተጠሪ መሆናቸው የተነገረን አምባሳደር ፍሳሐ አስግዶምን የትግርኛ ዝግጅት ክፍል ባልደረባ በትረ ስልጣን ደውሎ አነጋግሯቸዋል። የእርዳታ አቅርቦትና የተያያዙ ችግሮችን አስመልክቶ ለተነሳላቸው ጥያቄ ምላሽ ከሚሰጡበት ምላሻቸው ይጀምራል። እርዳታን እንደ መሳሪያ በመጠቀም አገልግሎት በመከልከል መብራት የለም፣ ቴሌፎን የለም፣ ውሃ የለም፣ ጦርነቱን በሌላ መልኩ ነው የቀጠሉበት። አሁን ደግሞ ምንድን ነው የሆነው? ከኢትዮጵያ በሙሉ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያለው የተለያዩ ክልሎች ልዩ ኃይል እና ምልሻ ሰብስቦ ትግራይን እንደገና ለማጥቃት ለማፈናቀል ከአሁን በፊት የሰራውን ወንጀል ለመድገም አካባቢውን ሲከብ ከበባውን ለማፍረስ የትግራይ ኃይሎች የግድ ከትግራይ ወጥተው ይህንን የሚመጣውን ሀይል መበተን ነበረባቸው። ነገር ግን እርዳታ ወደ ትግራይ እንዳይገባ የሚከለክል ምንም አይነት ነገር በትግራይ መከላከያ ኃይሎች በኩል የተወሰደ ነገር የለም። ለምሳሌ በአፋር በኩል የሚገባው የተደረገው የወታደር ኦፕሬሽን በመቶ ኪሎ ሜትር ርቀት ላይ ነው። መንገዱ ለዚህ ተብሎ አልተነካም። እርዳታ ድርጅቶችም ይህንን ያያሉ። ያስቆመው ራሱ የአዲስ አበባ መንግስት ነው። ይህንን እንደ ምክንያት ተጠቅሞ አሁንም ለዓለም አቀፍ ምግብ ድርጅት እና ሌሎች አካላት መንግስታትም እያሳወቅን ነው። በመሬት ላይ የእኛ ትብብር አለ። የሚከለክለው ያለ የአዲስ አበባ መንግስት ነው። የተባበሩት መንግስታት ድርጅት ምግብ ፕሮግራምም በእኛ በኩል ችግር እንደሌላቸው ያውቃሉ። ማለት ያለባቸው ደግሞ ጦርነት ስላለ ተፋላሚያዎች መንገዱን እንዲከፍቱልን ብለው መናገራቸው ትክክል ነው፣ ግን በእኛ በኩል ዝግጁ ነን። የተዘጋ መንገድ የለም። አምባሳደር ፍስሀ ሌላ የሚነ ነሳ ነጥብ፣ ዛሬ የሰማነው ነው። የኢትዮጵያ ዋና አቃቤ ህግ ከስልሳ በላይ የህወሀት ባለስልጣናት መንግስት ህገ መንግስታዊ ባልሆነ መንገድ ለማፍረስ አቅደዋል ወይም እየተንቀሳቀሱ ነው ብሎ ክስ ሊመሰርት እንደሆነ እየተሰማ ነው። የእርስዎ ወይም የድርጅቱ መልስ ምን ይሆናል በትግራይ ህዝብ ላይ ጦርነት የተከፈተው ህዝቡ መሪዎችን መርጣለ ብሎ ምርጫ ስላካሄደ ነው። ምናልባትም በዓለም ታሪክ ውስጥ ምርጫ ባካሄደ ህዝብ ጦርነት ሲከፈትበት የትግራይ ህዝብ የመጀመሪያው ሳይሆን አይቀርም። ህገ መንግስቱ ይከበር፣ የፌዴራል ስርአቱ ይከበር፣ አምባገንነት አንቀበልም ስላልን ነው በሀያ አንደኛ ክፍለ ዘመን ታይቶ ተሰምቶ የማይታወቅ ወንጀል በህዝባችን ላይ እየተፈጸመውና እየተፈጸመ ያለው። ስለዚህ አብይና የእሱ ባለስልጣናት ስለ ህገ መንግስት እኛን ሊያስተምሩን አይችሉም። ህገ መንግስት ሀገሪቱ ራሱት እነሱ ናቸው። በሌላ በኩል ደግሞ ጦርነት ላይ ነን ያለ ነው። ጦርነት በአቃቢ ህግ አይፈታም። ጦርነት አንድም ጦርነቱ በአንድ አካል በአሸናፊነት በሌላው ተሸናፊነት ይጠናቀቅና እንደዛም ሆኖ ወደ ፖለቲካ ድርድር ትገባለ ወይም ደግሞ በሂደት ላይ እያለ ጦርነቱን ለማስቆም ድርድር ውስጥ ገብተህ የሆነ ስምምነት ላይ ትደርሳለህ። ይልቅንስ ከተኙበት ነቅተው በትግራይ መንግስት በኩል ጦርነቱ እንዴት መቆም እንዳለበት እንዴት ማስቆም እንደምንችል የአጭርና የረዥም ጊዜ ስምምነት እንዲፈጸም እንዲደረግ አቅርበናል። ተስፋፊ የአማራ ሀይሎች ከትግራይ ግዛት መውጣት አለባቸው። ጦርነቱ በፊት ወደ ነበረው ቦታ መመለስ አለባቸው። የኢትዮጵያ መከላከያ ሰራዊት ከምዕራብ መውጣት አለበት። የኤርትራ ሰራዊት መውጣት አለበት። ሌሎች ሌሎችም ያስቀመጥናቸው ተከብለው ተቀብለው ወደ ድርድር ብንገባ ይመረጣል። አምባሳደር ሳ ሌላ የሚነሳ ነጥብ አለ የመቀሌ ዩኒቨርሲቲ ጉዳይን የሚያውቁት ከሆነ ሰሞኑን ያወጣው መግለጫ በሺዎች የሚቆጠሩ ተማሪዎች በአፈራ ወደ አዲስ አበባ ለመሸኘት ያደረገው ጥረት እንዳልተሳካለት ገልጿል። እንደሚታወቀው ደግሞ ትግራይ ውስጥ በርከት ያሉ ዩኒቨርሲቲዎችና ተማሪዎች አሉና፣ ስለዚህ ሁኔታ የሚያውቁት ነገር አለ? ሌሎቹ ተማሪዎችስ፣ ከኢትዮጵያ ከተለያዩ የሀገሪቱ ክልሎች የመጡ ተማሪዎች ሁኔታ በምን ሁኔታ ላይ ይገኛሉ? ትግራይ ውስጥ በተለያዩ ዩኒቨርሲቲዎች ያሉት ከሌላ ኢትዮጵያ ክፍል የመጡ ተማሪዎች ደህንነታቸው ተጠብቀው በሰላም እየኖሩ ናቸው በአንድ በኩል። በሌላ በኩል ደግሞ ማዕከላዊ መንግስቱ ለዩኒቨርሲቲዎች የተመደበውን በጀት ከልክሎ የባንክ ሂሳባቸውን ዘግቶ በተለይ የመቀሌ ዩኒቨርሲቲ ተማሪዎች እስከ አለፈው ሳምንት ድረስ የሚበሉት እህል ጠፍቶ ከራያና ከአዲግራት ዩኒቨርሲቲ ዩኒቨርሲቲ የተበደረ ምግብ ሲያቀርብላቸው ነበር የቀረበው። ከዛ የሳይንስ እና ከፍተኛ ትምህርት ሚኒስቴር ባቀረበው ጥያቄ መሰረት እነዚህ ተማሪዎች ከትግራይ ወደ የካባቢያቸው እንዲሄዱ ስምምነት ላይ ተደርሰው ሶስት ሺህ የሚያህሉ ተማሪዎች የተባበሩት መንግስታት ተወካዮች ባሉበት ከትግራይ ወደ አፋር ድንበር ደርሰው በዛ በኩል ደግሞ የኮሚሽኑ የመንግስት ተወካይ እንዲቀበላቸው ስምነት ተደርሶ እዛ ሲደረስ እነዚህ የልዩ ኃይል እና የኢትዮጵያ መከላከያ በዚህ በኩል የምናውቀው ነገር የለም ማለፍ አይችሉም ተብሎ ተከለከሉ። ተመልሰው ቤተሰቦቻቸው እዛ አካባቢ ሆኖ ስልክ መደወል ጀምረው ስለነበረ ምን ሆኖ ነው የጠፉብን ብለው በስንት ችግር ወደ ነበሩበት ወደ መቀሌ ተመለሱ። አሁን እንደገና የመቀሌ ዩኒቨርሲቲ የሚለው ያለ ምንድን ነው? በጀት የለኝም፣ የማበላቸው ነገር የለኝም። እኛ የተቻለን ያህል አሁን ድረስ አድርገናል። ሰራተኞቻቸው በሙሉ ደሞዝ የሚከፈላቸው የለም፣ እህሉ አልቋል። ስለዚህ ኃላፊነቱ ወስዶ ይውሰዳቸው። ሰላማቸውን እኛ እናስጠብቃለን፣ በሰላም እንዲወጡ እናደርጋለን ከክልሉ መንግስት ጋር ሆነን። ከዚህ በኋላ ግን የምናበላቸው ነገር የለም። የትግራይ ሕዝብ እኮ እየተራበ ነው። ለእነሱ የተለየ ነገር ከየት ይመጣል? በተለይ ደግሞ በጅቱ ካልተለቀቀ። ስለዚህ ውርድ ከራሴ ብሏል። ኃላፊነቱም የሚሰማው ሚኒስትሪ ትራንስፖርት አረንጅ አድርጎ ይውሰዳቸው። ከዚህ ቀን በኋላ እኔ በኃላፊነት አልጠየቅም ብለዋል። በመጨረሻ አምባሳደር የኤርትራውያን ስደተኞችን የሚመለከት የትግራይ ኃይሎች ሰሞኑን ሁለት ስደተኛ ካምፕ እንደተቆጣጠሩ ሚዲያዎች ዘግበዋል። ማይዓይኒና አድሓርሽ በሚባሉ ጥቃት እንደተፈጸመባቸው የቆሰሉም የሞቱም እንዳሉ ዘገባዎቹ ያሳያሉና ስለዚህ ጉዳይ የሚያውቁት አለ? ኤርትራ ስደተኞች ወደ አንድ መቶ ሺህ የሚጠጉ ከጦርነቱ በፊት ትግራይ ውስጥ የስደተኞች መብታቸው ተጠብቆ ብቻ ሳይሆን የትግራይ መንግስት እንደ ሁለተኛ ሀገራችሁ ነው ከህብረተሰቡ ጋር መኖር አልትችላላችሁ ዩኒቨርሲቲንም የተቻለንን ያህል እንድት ትማሩ እናደርጋለን ብሎ አስፈላጊ የሆነ ነገር ሁሉ አድርጎ በሰላም ይኖሩ ነበር። ምንም እንኳ ስደተኞቹ የማዕከላዊ መንግስት ኃላፊነት ቢሆኑም የሚኖሩበት ትግራይ ውስጥ ስለሆነ በሰላም ይኖሩ ነበር። ወደ የሚፈልጉበት ሀገር እስከሄዱ ድረስ አስፈላጊውን ትብብር ይደረግላቸው ነበረ። የኤርትራ ሰራዊት ትግራይን ሲወር መጀመሪያ ኢላማ ያደረገው እነሱን ነው። አሁን በቅርቡ የሚባለው ያለ ምንድን ነው፣ ከአስመራ ነው የመነጨው እነዚህ ስደተኞች ላይ የትግራይ መንግስትና ታጣቂ ኃይሎች የሆነ ጉዳት ሊያደርሱ ይችላሉ አድርሰዋል የሚል ትልቅ ፕሮፓጋንዳ ጀምሯል። አንደኛ የትግራይ መከላከያ ሀይል ስደተኞችን የሚገድልበት የሚተኩስበት ሁኔታ ምንም ነገር የለም። ይሄ ጭራሽ የአስመራና የአዲስ አበባ ፕሮፓጋንዳ ነው። በዚህ በጦርነት ቀጠና ኤርትራ ሰራዊት እዛ ድንበር አካባቢ ነው ያለው። ብዙ ጦርነት ይደረጋል፣ ስደተኞች ሊጎዱ ይችላሉ። ይህንን ደግሞ እኛ ምንል ምንድን ነው፣ የተለወጠ ነገር የለም። እንዲያውም ከትግራይ ወደ ሌላ ቦታ ሊወስዷቸው እያሰቡ ስለሆነ በእነሱ ፈቃድ ድ የተመሰረተ መሆን አለበት። እነሱ ወደሚፈልጉት እንዲሄዱ ተገደው እንዳይሄዱ የሚከላከልላቸው ሀይል የለም እያልን ነው። ሁለተኛ የደረሰባቸው ችግር ካለ ግድያ ካለ ደግሞ እኛን አይመለከተንም እርግጠኞች ነን። ነገር ግን እኛ የምንለውን አይደለም መውሰድ ያለባችሁ፣ መጥታችሁ አጣሩ። በእኛ በኩል በሲቪሊያን ስደተኞች ላይ የምንወስደው እርምጃ አይኖርም ብሎ የትግራይ መንግስት መግለጫ አውጥቷል። የተባበሩት መንግስታት ድርጅት ጉዳት የደረሳል ካለ ማን እንዳደረሰው፣ በምኔታ እንደደረሰ የእስራኤሎች ናቸውን ያደረሱት ወይስ ሌላ አካል ነው የሚለው መጥቶ እንዲያጠራ ትብብራችንን ገልጸናል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ዘጋቢዎቻችንን እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ስርጭት ፕሮግራማችንን መከታተል ትችላላችሁ። ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይ ተከተሉን፣ ተወያዩ፣ ተነጋገሩ። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በፕሮግራማችን ላይ ያሏችሁን አስተያየት በኢሜይል አድርሱን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ቶኪዮ ኦሎምፒክ እንውሰዳችሁ። ከ200 በላይ የዓለም ሀገራትን የወከሉ ከ11 ሺ በላይ አትሌቶች ለሁለት ሳምንት ያህል የሚፎካከሩበት ታላቁ የስፖርት ትዕይንት ኦሎምፒክ በዛሬው እለት ተጀምሯል። የቶኪዮ ኦሎምፒክ በኮሮና ቫይረስ ስርጭት ምክንያት ለአንድ አመት የተገፋው አውራ የስፖርት ትርኢት አከፋፈቱም እንደ ከዚህ ቀደሞቹ የኦሎምፒክ ክንውኖች የደመቀ አልነበረም። የዓለም አቀፍ ኮሚቴ ፕሬዚዳንት ቶማስ ባህ ግን የተስፋ ቅጽበት ሲሉ የውድድሩን መጀመር አሞግሰዋል። ሀብታሙ ስዩም ዝርዝሩን ያሰማናል። ለወትሮው የአከፋፈት ስነ ስርዓቱ ይቅርና የየዕለት ውድድሮቹን የሚያስተናግዱ ስታዲየሞች በተመልካቾች የሚበሸበሹበት የነበረው ኦሎምፒክ ዘንድሮ ግን ያ የተለመደ ድምቀቱ ተለይቶታል። በኮሮና ቫይረስ ምክንያት ከመላለም የሚመጡ ታዳሚዎችን አስቀድማ የከለከለችው ጃፓን፣ ሀገራትን የወከሉ 900 ሰዎች ብቻ በተገኙበት አዲስ ባስገነባችው የኦሎምፒክ ስታዲየም ውድድሩን ከፍታለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ግን የዛሬው ቀን ፈታኙ ጊዜ አልፎ መልካም ተስፋ የሚጀመርበት ይሆን ዘንድ ያላቸውን ያገኙት በመክፈቻው ስነስርዓት ላይ አጋርተዋል። የዛሬው ቀን የተስፋ ቅጽበት ነው። እውነት ነው፣ እኛ ካሰብነው በእጅጉ የተለየ ነው። ሁላችንም በዚህ ስፍራ ተገኝተናል። ይሁንና ይህንንም አፍታ ቢሆን ልናደምቀው ያሻል ብለዋል። ኦሎምፒኩ የሚያሳየውን አብሮነት በወረርሽኙ ዋሻ ጫፍ ላይ እየታየ ብርሃንም ሲሉ ገልጸውታል። የታዳሚ አለመኖሩ ያቀዘቀዘው አከፋፈቱ በኪነ ጥበባዊና በጃፓን ባህል በጎለበቱ ክዋኔዎች ግን የሚታማ አልነበረም። ቴክኖሎጂና ትውፊትን በግሩም ሁኔታ በማስማማት የምትታወቀው ሀገር ባከፋፈቱ ስነስርዓት ላይም ጥንታዊ ሀብቶቿንና ዘመነኛ ስኬቶቿን ለዓለም አሳይታለች። የውድድሩን መጀመር የሚያበስረውን ችቦ የለኮሰችው ደግሞ የሜዳ ቴኒስ ፈርጧ ናኦሚ ኦሳካ ነበረች። ጃፓን ይሄ የኦሎምፒክ የከፋ የጤና ቀውስ ሳይከሰትበት ይጠናቀቅ ዘንድ በየቀኑ 80 ሺ ያክል የኮቪድ-19 ክትባቶችን በአትሌቶች ላይ እንደምታደርግ ቀደም ብላ አስታውቃለች። 230 ዶክተሮችና 310 ነርሶች በኦሎምፒክ መንደሮች ይሰማራሉ። የኮሮና ቫይረስ ጫና ባለበት በዚህ ኦሎምፒክ ውስጥ ፈተናዎችን አልፈው ስማቸውን በታሪካዊ መዝገብ ላይ ለማስፈ የተሰናዱ አትሌቶችን ለመለየት 339 ውድድሮች በ33 የስፖርት አይነቶች ይከናውናሉ። ለ14ተኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች፣ በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ የስፖርት ዘርፎች። ኢትዮጵያ የመክፈቻው ስነስርዓት ላይ ያሰለፈቻቸው ሁለት የቡድን አባላቷን ብቻ ነው። ሰንደቋን ያነገበው በውሃ ዋና ስፖርት የሚወዳደረው አብዱል ማሊክ ቶፊቅ ሲሆን አብረው የነበረችው ደግሞ የኦሎምፒክ ልዑኩ ዋና የቡድን መሪ ኤድን አሸናፊ ናት። ዛሬ በመክፈቻው ቀን በቴኳንዶ ስፖርት ሰለሞን ቱፋ ደምሴ ከጃፓናዊው ሰርጂዮ ሱዚኪ ጋር ይፋለማል። ቶኪዮ በኢትዮጵያ ኦሎምፒክ ታሪክ ውስጥ ልዩ ታሪክ ከተመዘገበባቸው ስፍራዎች መካከል አንዷ ናት። ሮም ላይ በባዶ እግሩ ሮጦ ኢትዮጵያን ከወርቅ ሜዳሊያ ጋር ያስተዋውቃት ገናናው አበበ ቢቂላ ከአራት ዓመታት በኋላ በኦኔቲሱካ ታይገር ጫማ ሮጦ ዳግሚ የወርቅ ሜዳሊያ ያመጣው በ1964 የጎርጎሳውያኑ ዘመን በተካሄደው የቶኪዮ ኦሎምፒክ ላይ ነበረ። አበይ ስሙን ባተመባት ቶኪዮ እነማን ባለድል ይሆናሉ? ቀጣዮቹ ሁለት ሳምንታት ይነግሩናል። ሐብታሙ ስዩምን እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። የአፍሪካ ሀገሮች ለኮቪድ-19 ክትባት ዝግጅት እንዲያጠናክሩ የዓለም የጤና ድርጅት ጥሪ አቅርቧል። ጥሪው የቀረበው በሚሊዮኖች የሚቆጠሩ ክትባቶች አፍሪካ እንደሚገቡ መሰረት በማድረግ መሆኑ ተገልጿል። አፍሪካ ውስጥ ከ6.2 ሚሊዮን በላይ የሚሆኑ ሰዎች በኮቪድ-19 እንደተያያዙ እና ከ159 ሺ በላይ የሚሆኑት ደግሞ ሕይወታቸው እንዳለፈ የዓለም የጤና ድርጅት መግለጹን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። አዳነች ፍስሃዬ ታቀርበዋለች። የኮቪድ-19 ወረርሽኝ አፍሪካ ውስጥ ለስምንት ሳምንታት ያህል በፍጥነት ሲዛመት ከቆየ በኋላ አሁን ትንሽ ጋብ በማለቱ ተዘግቧል። አሁን የቀነሰው ደቡብ አፍሪካ ውስጥ የቫይረሱ መዛመት መጠን በጉልህ በሚታይ መልኩ ስለቀነሰ ነው ተብሏል። ነገር ግን ደቡብ አፍሪካ ውስጥ እየተካሄደ ባለው ግጭት የታከለበት ተቃውሞና መሰባሰብ ምክንያት ሌላ የወረርሽኝ መዛመት ሊከሰት እንደሚችል የዓለም የጤና ድርጅት አስገንዝቧል። በአፍሪቃ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሲዲሶ ሞቲ በአፍሪቃ የሦስተኛው ዞር መዛመት ገና አላበቃም ብለዋል። ሀያ አንድ አፍሪካ ሀገሮች የመዛመቱ ማገርሸት ሁኔታ እየታየባቸው መሆኑን ገልጸዋል። በከፍተኛ ፍጥነት እንደሚተላለፍ የሚነገርለት ዴልታ የተባለው የኮቪድ-19 ቫይረስ አይነት 26 የአፍሪካ ሀገሮች መግባቱን ባለስልጣኗ ጠቁመዋል። ከነሱም 13 ሀገሮች ቫይረሱ ስለበረታባቸው ተጨማሪ ኦክሲጅን ያስፈልጋቸዋል ብለዋል። አፍሪካ የኮቪድ-19 ክትባትን በሚመለከት ወደ ኋላ መቅረቷ እንደቀጠለ ሞየቲ ይገልጸዋል። በአሁኑ ወቅት በአህጉሪቱ ሙሉ በሙሉ የተከተቡት ሰዎች 20 ሚሊዮን ወይም 1.5 በመቶ ብቻ መሆናቸውን ሞየቲ ይገልጸው። ነገር ግን በአፍሪካ ያለው የክትባቱ አቅርቦት እጥረት እየቀለለ እንደሚሄድ ተናግረዋል። ዩናይትድ ስቴትስ በኮቫክስ በኩል ለአፍሪካ የምትልከው የመጀመሪያው የክትባት መድኃኒት አቅርቦት በያዝነው ሳምንት ይገባል መባሉን፣ በመጪው ሳምንት ደግሞ በአጠቃላይ ወደ 60 ሚሊዮን የሚጠጋ ከሌሎች ምንጮች የተገኘ ክትባት አፍሪካ እንዲገባ እንደሚጠበቅ ማትሸዲሶ ሙዬቲ ተናግረዋል። African countries must go all out and speed up their የአፍሪካ ሀገሮች እጅግ ተጋላጭ የሆኑ አስር በመቶ የሚሆኑትን ሰዎች እስከ መጪው መስከረም ወር ባለው ጊዜ ውስጥ እንዲከተቡ ከተፈለገ የመከተብ ስራቸውን በአምስትና ስድስት እጥፍ ማፋጠን ይኖርባቸዋል። በአህጉሪቱ በየሳምንቱ ከሶስት ነጥብ አምስት እስከ አራት ሚሊዮን ክትባት ይደረጋል። ነገር ግን ግቡ እንዲመታ በየሳምንቱ ቢያንስ ወደ 21 ሚሊዮን ከፍ እንዲል ያስፈልጋል። በያዝነው ዓመት ማለት እስከ ታሳስወር ባለው ጊዜ ውስጥ በኮቫክስ በኩል ከግማሽ ቢሊዮን በላይ ክትባት እንዲገባ እንደሚጠበቅ የዓለም የጤና ድርጅት የአፍሪካ ቀጠናው ስራ አስኪያጅ ሙየት ይገልጸዋል። ክትባት መውሰድን አስመልክቶ ያለውን ዳተኝነት ማስተካከል ያስፈልጋል። ሰዎች ለክትባት እንዲዘጋጁ ማድረግ የክትባቱ አቅርቦት ሲገኝ ሳይሆን አስቀድሞ ዝግጅት ማድረግ ግድ ይላል። ስለሆነም ስለ ክትባቱ የሚሰማውን የተሳሳተ መረጃ እውነት አለመሆኑን ሆኑን በማስገንዘብ ረገድ ገና ካሁኑ መስራት ያስፈልጋል። አሁን ባለው አጭር ጊዜ ነው መከናወን ያለበት አለባቸው ይላሉ። ሀገሮች በቂ የክትባት ጣቢያዎች፣ ማከማቻ ቦታዎች፣ በቂ መጓጓዣ እና የክትባቱን አቅርቦት የማከፋፈል እቅድ እንዲኖራቸው ያስፈልጋል። በእርግጥ ይህን ከሞት ሊያድን የሚችል ክትባትን የሚያካሂዱ የጤና ሰራተኞች እንዲኖሩ እንደሚያስፈልግ ግልጽ ነው ብለዋል። ወደ ተከታዩ መሰናዶ እናልፋለን። የጠፈር ምርምር ተቋም የሆነው ብሉ ኦርጂን የተሰኘው ተቋምና የግዙፉ የበይነ መረብ መገባበያ ተቋም አማዞን መስራች ጄፍ ቤዞስ ማክሰኞ እለት ወደ ጠፈር በረራ አድርገዋል። በጉዟቸውም ወደ ጠፈር ለመጓዝ በዕድሜ አንጋፋ የሆኑ አዛውንትና ወጣት ተማሪ አስከትለው ነበር። ይህ የቤዞስ ጉዞ የተደረገው ባለፈው ሳምንት የእንግሊዙ ቢሊዮነር ሰር ሪቻርድ ባርሰንሰን ቨርጂኒያ ካጋቲ በተሰኘው ሮኬት ያደረጉትን ጉዞ ተከትሎ ሲሆን ሁለቱ ቢሊዮነሮች በጠፈር ላይ በሚደረግ የቱሪዝም እና የምርምር ስራ ፈርቀዳጅ ሆነዋል። በዚህ ዙሪያ ዘጋቢያችን ሎረል ቦማን ያደረሰችን ዘገባ አለ ስመኝሽ የቆየ ታቀርበዋለች። Go Jeff, go Mark, go Wally, go Oliver, you are going to space. የዓለማችንን አንደኛ ባለጸጋ ጄፍ ቤዞስ ወደ ጠፈር ለመጓዝ በዕድሜ አንጋፋ የሆኑ የ82 ዓመት የዕድሜ ባለጸጋ ሜሪ ዋልስ እና የ18 ዓመቱን ወጣት ተማሪ ኦሊቨር ዳሜንን ያካተተው ታሪካዊ የጠፈር ጉዞ በተሳካ ሁኔታ ተጠናቆ ተመልሰዋል። ብሉ ኦሪጅን የተሰኘው የጠፈር ምርምር ተቋም ባለቤት የሆነው ጄፍ ቤዞስ ወንድሙና ጠቅላላ ተሳፋሪዎቹ ከምዕራብ ቴክሳስ የተነሱት ማክሰኞ ዕለት ነበር። የተሳፈሩበት ኒው ሼፐርድ በመባል የሚጠራው ሮኬት በመጀመሪያው አሜሪካዊው ጠፈርተኛ ስም የተሰየመ ሲሆን በረራውን ያደረገው አፖሎ 11 በጨረቃ ላይ ያረፈበትን 52ኛ ዓመት በዓል በሚከበርበት ዕለት ነው። በዚህ ወደ 10 ደቂቃ በፈጀ በረራ ቤዞስ እና አብረውት የተሳፈሩት የሮኬቱ ባልደረቦች 65 ማይልስ ከፍታ ላይ መድረስ የቻሉ ሲሆን ለሶስት ደቂቃ ያክል ከመሬት ስበት ተላቀው መንሳፈፍ ችለዋል። የዚህን ትዕይንት ስሜት ቢሊዮነሩ ጄፍ ቤዞስ ሲገልጸው ይህን ነበር ያለው። ለእኔ ከሁሉም ጥልቅ የሆነ ስሜት የተሰማኝ መሬትን ወደ ታች ስመለከትና በመሬት ዙሪያ ያለውን ከባቢ አየር ሳይ ነው። ሁሉም ጠፈርተኛ ወደ ህዋ ሄዶ የሚያውቁሉ ይሄ እይታ በጣም ቀይሯቸዋል። በሚያዩት ነገር እጅግ እንደተደነቁ መሬት ባላት ውበት ብቻ ሳይሆን ምን ያክል ለአደጋ የተጋለጠች መሆኑንም አይተው እንደተገረሙ ይናገራሉ። በዚህ ጉዞ የተሳፈሩት አዛውንቷ ሜሪ ዋላስም ከጉዞ መልስ የተሰማቸውን ሲገልጹ ለጄፍ የምስጋና ቃላት አሽጎድጉደውለታል። ይህን እንዳይ ስላደረግከኝ እጅግ አመሰግንሃለሁ የኔ ውድ እዚያ ቦታ ለመሄድ ረጅም ጊዜ ጠብቄ። ያለው ይህ የቤዞስ ጉዞ ባለፈው ሳምንት የእንግሊዙ ቢሊዮነር ሰር ሪቻርድ ብራንሰን ቨርጂን ጋላክቲክ በተሰኘው ሮኬቱ በተሳካ ሁኔታ ያካሄደውን ጉዞ ተከትሎ የተደረገ ነው። ብራንሰን ጉዞውን ካደረገ በኋላ የተሰማውን ሲገልጽም ይህም ብሎ ነበር። በአንድ ወቅት ወደ ኮከቦች ቀና ብዬ እያየው ህልም የማልም ልጅ ነበርኩኝ። አሁን ደግሞ የራሴ መንኮራኩር ያለኝ ትልቅ ሰው ሆኜ እጅግ ውብ የሆነው ምድር ወደ ታች አያለሁ። ለመጪው ትውልድ ህልመኞች የምለው እኛ ይህንን ማድረግ ከቻልን እናንተ ማድረግ ደግሞ የምትችሉትን አስቡ ነው። አንዳንዶች እነዚህ የጠፈር ጉዞዎች የባለጸጎች የቅብጠት ጉዞ ሲሉ ተችተውታል። ሆኖም ቤዞስ ጉዞውን ከማድረጉ በፊት ትልቅ ዓላማ እንዳለው በመግለጽ ይህን ተናግሮ ነበር። ወደ ህዋ የሚወስድ መንገድ እየገነባን ነው ብለን ተስፋ አድርገናል። አሁን ልምምድ ካደረግን፣ በድጋሚ ጥቅም ላይ መዋል የሚችሉ መጓጓዣዎችን ከሰራን፣ ምናልባት ኦሊቨርና መጪው የእሱ ትውልድ በህዋ ላይ እጅግ አስደናቂ ነገሮች ማድረግ እንዲችሉ እንረዳችኋለን። ያ ነው ትክክለኛው ዓላማ። በርካታ ተንታኞች እንደሚሉት ለትርፍ የሚሰሩ የጠፈር ጉዞ ድርጅቶች የሚያደርጉት ፉክክር ለሮኬቶች መተኮሻ የሚወጣውን ወጪ ለመቀነስ ያግዛል፣ ወደፊት የሚደረጉ ሳይንሳዊ ምርምሮችን ያሳድጋል፣ በጠፈር ላይ እየተዘዋወሩ የሚደረጉ ምርምሮችንም ያሰፋል። በሎረን ቦማን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዘጋቢዎቻችንን በሙሉ እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አበተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ቤቲጂ ግርዬ ስትል በተጫወተችው ዜማ ጥቂት ደቂቃዎችን እንተዋችኋለን። ሰላም በደና ደሩ SHIT yeah.